የወጣቶች ዓለም እንደ የዓለም የጤና ድርጅት ከሆነ በዓለም ላይ 43 ሚሊዮን የሚሆኑ አይነ ስውራን ይገኛሉ። ከእነዚህ መካከል 17 ሚሊዮን የሚሆኑት ለአይነ ስውርነት የተዳረጉት ሊስተካከል ወይም ሊገፈፍ በሚችል የአይን ሞራ አማካኝነት እንደሆነም መረጃዎች ይጠቁማሉ። ሌላው ችግር ደግሞ አብዛኞቹ ማለትም ዘጠና በመቶ ያህሉ የሚኖሩት ባላደጉ ወይም በማደግ ላይ ባሉ ሀገራት መሆኑ ነው። ዘካሪያስ መንግስቱ ደሴ ከተማ ውስጥ የሚኖር የአስራ ሁለተኛ ክፍል ተማሪ ነው። አይነ ስውር የሆነው ገና በህጻንነቱ እንደሆነ ነው የሚያውቀው እና ባት የሚሉት ያው እኔ ብዙም ህጻን ስለሆንኩ ብዙም አውቀው ነገር የለኝም። በአራት አመት ጀምሮ ነው እንደዚህ ሆንኩ ነው የሚሉኝ። መነሻው አይታወቅም። ያው ወደ ገጠር አካባቢ ስለነበረ የተወልጅ ያደግሁት። የስምንተኛ ክፍል ተማሪዋ አባይነሽ ጌትነት ስትወለድ አንስቱ አይነ ስውር ናት። አስራ ሰባት አመቷ ነው። ሕክምና ሞክሬያለሁ፣ ጸበል ሞክሬያለሁ። እስካሁን የተፈወስኩ አይደለሁም። በዛ በዓይነ ስውርነቴ ነው የቀጠልኩት እና ትምህርት የገባሁ ዘግይቼ ነው። ገጠር አካባቢ ከመወለድ የተነሳ እና ቤተሰቦቼ ደግሞ ድሃ ነበሩ። አሁን ያው በህይወት የሉም እና በዛን ሰዓት ማንም ረጅ ቤተሰብና ረዳት ወይም የሚያውቀኝ ወገን ስላልነበረ ያው ዘግየት ብዬ ነው ወደ ትምህርት ዓለም የመጣሁት። እኔ ለመማር ማን አደፋፈረሽ? ማንስ ወደ ደሴ ከተማ ወሰደሽ? ያው በሰዓቱ ወደ ደሴ ከተማ ስመጣ ነበሩ እናት አባቶችና፣ እና እዚህ የነጻ ሕክምና ከውጭ የሚመጡት ነጮች በዓመት አንድ ጊዜ ይመጡ ነበረ ደሴ እና ቦሩ። ከዛ አንፃር የዛኔ መጣ ሲባል ያው በነፃ እንደሆነ ሲገባቸው አመጡኝ። እዚህ መጥቼ ስታከም እኛ አንችልም ሲሉ፣ አንድ ትህት ነበረችኝ እዚህ፣ እሷ በገንዘብ ከፍላ አሳከመችኝ። በክፍያ ደሴ ሆስፒታል ሁለቱንም አይኔን ኦፕሬሽን ተደርጌያለሁኝ። ከዛም በኋላ አይ አንድ የሀገራችን ልጅ ሳገኝ ትምህርት ቤት እሱ መምህር ነበርና፣ ብትማሪ አንቺ ጓደኞች ይማራሉ እዚህ ስለሚማሩ መማር አለብሽ ምናም ሲለኝ ያለምንም ማንም ረዳት ሳይኖረኝ ያው ዝም ብዬ ትምህርት ቤት ገባሁኝ። እስካሁን ድረስ እየተማርኩ ያለሁበት ሁኔታ አለ። እንደ ኢትዮጵያ ባሉ ሀገራት በድህነትና በገጠማቸው የአካል ጉዳት አማካኝነት ተምረው ራሳቸውን የሚችሉ አካል ጉዳተኞች ውስን ናቸው። ዘካርያስ የትምህርት እድል እንኳን እስኪያገኝ ብዙ ጊዜ ፈጅቶበታል። ከገጠር ወደ ከተማ ስመጣ የቤተ ክህነት ትምህርት ለማጠንከር ነው የመጣሁት እና እዚህ መጣው ያው ዘመናዊ ትምህርት እንዳለ ነገሩኝ። አይነ ብራን ትምህርት እኮ አለ ለምን ጎን በጎን አትማርም? የቄሱንም የዚህንም ሲሉኝ እሺ ብዬ ጎን በጎን የሁለቱን መማር ጀመርኩኝ። ብዙ እድሜ ዛዘኛው ስላካሄድኩኝ ያ እድሜ ወደ ሰላሳ ቤት ገብቻለሁ። በትምህርት ቤት ያው ሌላ ጉዳይ ነው፣ ዋናው ትምህርት ማግኘት ላይ ይመስለኛል። አሁን አስራ ሁለተኛ ክፍል ደርሰሃል። እንደው ወደፊት ምን መሆን ነው የምትፈልገው? ምን ማድረግ ነው የምትፈልገው? ወደፊት እንግዲህ እንደ እግዚአብሔር ፈቃድ ነው። ያው ሀገራችን መጀመሪያ ሰላም ያርግልን ና የተረጋጋ ህይወት ከሰጠን ብዙ ነገር ነው የምናስበው። እንግዲህ እንደ ያው እንደኛ አይነቱ አብዛኛውን ያው ህግ ነው የሚማረው። ህግ ልማር እችላለሁ። ከዛ በተረፈ ያው መምህር መሆን ፈል አስባለሁ። ዘካሪያስ አባይነሽ ና ይባቢ ኢሄይስ ይተዋወቃሉ ከሌሎች አይነስውራን ጋር በመሆን የአማራ ብሔራዊ ክልላዊ መንግስት አይነስውራን ማህበር የደሴ ቅርንጫፍን መስርተዋል። ማህበሩ የተመሰረተው ከሁለት አመት በፊት በሁለት ሺ አስራ ሁለት አመተ ምህረት ሲሆን ከዚህ በፊት መብታችን ይከበር ለማለት እንኳን ለማን አቤት ማለት እንደነበረብን አናውቅም ነበር፣ ይላል ይባቢ። በከተማችን ደሴ ውስጥ የሚኖሩ አይነ ስውራንን መብት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እኩል ተጠቃሚነትን ለማረጋገጥ ነው እና ደግሞ የይቻላል መንፈስን ወይም ደግሞ ንቃተ ህሊናቸውን ከፍ ለማድረግ ነው የማህበር የተቋቋመው። በወቅቱ ማርባ አባላት ነበሩ የመሰረቱት። አሁን ላይ መቶ ሀያ ሁለት አባላትን በውስጡ ይዟል። የተለያየ የኢኮኖሚ ስታተስ ያላቸው እና የተለያየ ደረጃ ላይ ያሉ ናቸው። ለምሳሌ ከተማሪዎች ብንመለከት ከመጀመሪያ ደረጃ ከዩኒቨርሲቲ ድረስ ያሉ ተማሪዎች አሉ። እንደዚሁም ደግሞ ወደ ሀያ አምስት የሚደርሱ መንግሥት ሰራተኞች በውስጡ ይገኛሉ። በአሁኑ ሰዓት እንደገና ደግሞ ከዚህ ውጭ የሆኑ አሁን ላይ በጣም ተማሪዎችን ጨምሮ ችግር ላይ የሚገኙ በጣም በተለይ አሁን በሀገራችን በተፈጠረው በኮቪድ አስራ ዘጠኝና በዚሁ በወቅታዊ ግጭት በሰሜኑ ክፍል እኛ ከግጭት ቀጠናው ራሱ ስልሳ አምስት ኪሎ ሜትር ነው ርቀት ላይ ነው የምንገኘው። አሁን ችግር ላይ ነው ያለ ነው እና እነዚህ ሰዎች ደግሞ በጣም ከባድ ሁኔታ ላይ ይገኛሉ ማለት ነው። ለምሳሌ ወደ ሰላሳ አንድ የሚደርሱት በጎዳና ህይወት የሚተዳደሩ ናቸው። እነዚህ ሰዎች ናቸው ደግሞ አሁን በከፍተኛ ሁኔታ ችግር ውስጥ ያሉብን ማለት ነው። እንግዲህ ማህበሩ ከተመሰረተ ይህን ያህል ብዙ የሚባል ጊዜ አይደለም፣ ግን ምን አይነት ድጋፎችን እስካሁን ድረስ ለነዚህ ለሌሎች አይነሰውራ ልታደርጉ ችላቸዋል? ኮቪድ አስራ ዘጠኝ ወደ ሀገራችን ገባ ከተባለበት ጀምሮ ያው በተቻለ መጠን ሁሉንም ተደራሽ ማድረግ አይቻልም። ያው እንደምታውቁው የአቅም ውስንነት አለ እንደገና ደግሞ ድርጅቱም አዲስ እንደመሆኑ ከመንግስታዊ ከሆኑና መንግስታዊ ከሆኑ ተቋማት ጋር የመገናኘትና አብሮ የመስራቱ ነገር እንደዛው ገና ያልዳበረና ብዙ ርቀት ያልሄደ ነው። እንደዛም ሆኖ ወደ ሰላሳ የሚደርሱ አባላቶቻችንን ወቅታዊ ተጠቃሚዎች ማድረግ ችለናል። ይህም ደግሞ ያው ሰራተኛና ማብሪያ ጉዳይ እያስተባበረን ከግብረሰናይ ድርጅቶች ጋር ማለት ነው። ግብረሰናይ ድርጅቶች ለምሳሌ እዚህ ከተማችን ውስጥ የሚገኝ መካና ኢየሱስ የሚባል ግብረሰናይ ድርጅት አለ። እሱ ጋር በመሆን እንደዚሁም ደግሞ ኮቪድ አስራ ዘጠኝን የሚያስተባብር አንድ እዚህ ከተማችን አካባቢ በጎ አድራጎት ድርጅት ተቋቁሞ ነበረ ከእሱ ጋር ሁነን እሱን ማድረግ ችለን ነበረ ሁለት ሺህ አስራ ሁለት ላይ። አሁን ሁለት ሺህ አስራ ሶስት ግን በወቅታዊ ድጋፍ ላይ አላገኘንም። ያው እንዳልኩሽ በሀገራችን በዚህ በሰሜኑ ክፍል የተፈጠረው ችግር አለ። አሁን ወቅቱ ወደዛ ስለሆነ ትኩረቱ ሁሉ፣ በጣም ችግር ላይ ይገኛሉ አባላቶቻችን። መስከረም ላይ ነው የምንገኘው፣ ትምህርት ሊጀመር ነው። እነዚህ ተማሪዎች ደግሞ ከቤተሰብ እርቀው ነው የሚገኙት። ቤተሰቦቻቸውም አሁን በግጭት ቀጠና ውስጥ ነው የሚገኙት፣ ወደዛ እንኳን መሄድ አይችሉም። እንደገና ደግሞ የልዩ ፍላጎት ትምህርት እንደሚታወቁት በሀገራችን በሁሉም አካባቢ የሚገኝ አይደለም። ወደ ዞን ከተሞች እና ወደ ክልል ከተሞች መጥተው ነው ያላቸው አማራጭ የሚማሩት፣ እና በቤት ኪራይ ውስጥ ነው ያሉት። በጣም ከባድ ነው። እኔ አሁን በቃላት ከምገልጸው በላይ ነው ያለው ችግሩ እና መሬት ላይ ያለው ችግር። አባይነሽ መንገድ ዳር ሶፍትና የጥፍር መቁረጫ እየሸጠች ነው የራሷንና የአምስት ዓመት ልጇን ሕይወት የምታስተዳድረው። ይሁንና ኮሮና ከገባ በኋላ ገበያው ተቀዛቅዟል ትላለች። አሁን ደግሞ በሀገሪቱ ያለው የጸጥታ ሁኔታ ነገሮችን አባብሶባቸዋል። ከዛ አንጻር በጣም ችግር ላይ ነኝ። እኔ በበኩል አሁን ለምሳሌ አንዲት ልጅ አለችኝ ህጻን ልጅ የአምስት ዓመት ልጅ ናትና ትምህርት ቤት እንኳን አላስገባኋትም፣ በዚህ ዓመት ለምን እዛ ትምህርት ቤት ስትገባ ምናልባት መንግሥት ትምህርት ቤት ጠይቄ እንኳን በነፃ ብትገባልኝ ምግብ ማዘጋጅላት ያስፈልጋታል። እሱ ከመሆኑ አንጻር እኔም ተማሪ ነኝ፣ እና ከዛ አንጻር እኛ የኢኮኖሚ ችግር ስላለብን ይህን ይህን ተግዳሮት እየገጠመን ያለው ከምንም በላይ መኖሪያ ቤት በኪራይ መክፈል፣ ቤት ስንቀይር ደግሞ እኛ ሴቶች ከመሆናችንም አንጻር አይነት ውር ከመሆናችን አንጻር ደግሞ ቦታዎችን ለመለማመድ የተለያዩ ችግሮች ይገጥሙናል፣ እና እሱ እሱ ተግዳሮት አለብን። አባይነሽ በዚህ አስቸጋሪ ለምን በልጅነቷ ልጅ ለመውለድ እንደፈለገችም አጫውታናለች። እንዳልኩች ቅድም የቦታው ቤት ስንቀይር የመሪ ችግር አለ እኛ ጋ እና እኔን እየመራችን የተለያየ ቦታ ልታደርስ ብሎም ደግሞ ተምራ ስትለወጥ ለእኔ አንባቢ ረቅ አንባቢ የተለያየ ነገር እገዛ ታደርግልኛለች። ከሰው ይልቅ እኔ በወልድ የራሴ ያልኩት ቢኖረኝ ይሻላል ብዬ የኢኮኖሚ ችግሩን ተቋቁሜ እንደ ወልድ እያደረግኩት በራሴ ፍላጎትና ያው ማንም ሳይማክረኝ በራሴ አቅምና በራሴ ሳቤ ነበር። አባይነሽ ወደፊት የሰብአዊ መብት ተሟጋች አሊያም የስነ ልቦና የምክር አገልግሎት ለጋሽ ሆና ራሷንና ወገኗን መጥቀም ትፈልጋለች። አይነስውራኑ ወጣቶች ኑሮን ለማሸነፍ ከሚያደርጉት ትግል ባሻገር ስለሚገጥማቸው ፈተናና አይናማ ሰዎች ማድረግ ይገባቸዋል ስለሚሉትም ገልጸውልናል። ያው፣ እነግርሻለሁ አስራተኛ ክፍል ነኝ። አስራተኛ ክፍል ስደርስ ግን ሶፍትዋን፣ ማስቲካዋን ወይም ሞባይል ካርድ ምናም በመሸጥ ነው፣ ያው በራሴ ጥረት ነው እዚህ የደረስኩት። የሚያስቸግርሽ ያው አይሰራ ምናም ብለ የሚያስቡ እነዛን እንዴት አድርጌ ነው ሀሳባቸውን ማስቀይረው ብለ ነው እንጂ የምትጨነጩ አንቺ ከማን ምታንሽበት ነገር የለም። ሁለተኛ በትምህርት ቤት ነው አንዳንድ ችግሮች ሲፈጠሩ እኛ ገብተን አሁን ወንበር ላይ ከማዳመጦች ብዙ ሪሶርስ ኢትዮጵያ ውስጥ የለም፣ የተሟላ ነገር የለም። ላይነት ጉራን እና ሌሎቹ አይናማዎች ተማሪዎች በስኪብር ተጽፈው ደብተራን በዘው ፈተና ሲሰሩ እኛ ዝም ብለን መምህሩ ሲያስተምር በቃል ብቻ አዳምጠን አንዳንዴ ብሬ ማስታወሻ ከያዝን እንይዛለን፣ ካላያዝን አብዛኛው በቃል ይዘን ፈተና ዝም ብለን የምንፈተነው በዛው ላይ ሶስት አራት ጊዜ ኖርማሎች ተማሪዎች ሲፈተኑ እኛ አንድ ጊዜ ልንፈተን እንችላለን። ያው በቃል ስለሆነ የምንፈተነው ማርኩ ዝቅ ሲልብሽ እኔ ከሰው ታይኮ የሆንኩበት ምክንያት ባለማንበቤ ነው። የሚያነብልኝ ስላለ ነገሮች ታስቢያለች። ከዛ ራሳችን ግን በራሳችን ጥንካሬ ልጆችን እንትን እያል አንብቡልን እያል ጓደኞቻችን እየፈጠርን የራሳችን አይናማዎች ማለት ነው እነሱ ሪከርድ እያደረግን ያው እነሱን እያስነበብን ማስታወሻቸውን ያዙትን እያስነበብን ፈተና ለመስራት እንሞክራለን። እነሱ እንግዲህ እኛም ቢያበረታቱን ብዬ ያለኝ አመለካከት ከኛ ራቅ ብለው ከመፈረጅ ይልቅ እኛን ቀረብ ብለው የእኛን ችግር ያለንን አመለካከት በቃ ያለንን ነባራዊ ሀቅ ምን ሁነን አካል ጉዳተኛ እንደሆን ሁሉ ሳይቀር አጣርተው ሁሉም በየቤቱ ነገር አካል ጉዳተኝነትን ያስተናግዳል፣ እና በተለያዩ አጋጣሚዎች ቀርበው ቢያናግሩን እኛም እንደነሱ እኩል መሆናችንን ይረዳሉ። ከዛ ባለፈ አካል ጉዳተኛ ማለት በጥቅሉ አንድ ነገር ማጣት ነው እና በአንድም በሌላ መልኩም ድጋፍ ያስፈልገናል። ይሄ የማይካድ ነባራዊ ሀቅ ነው። ለምሳሌ ተማሪ ሆነን የኮምፒውተር አገልግሎት ከቀረበልን በዛ አንጻር እኩል የማንሆንበት መንገድ የለም። እነሱ እኛን ቀረብ ብለው የቸገረንን ነገር ከንፈር ከመምጠጥ ያለፈ ቢያደርጉልን ቀረብ ብለው ምንድን ነው ብለው ቢረዱን ልክ እንደኔም ደግሞ ሌሎች ሙሉ መረጃ ስለሚሰጧቸው ራቅ ብለው እኛም ከመፈረጅ ይልቅ አረብ ብለው አንዳንድ መረጃዎችን ከእኛም ቢወስዱ ብንለዋወጥ፣ እኛም ከነሱ እኛም እነሱም ከእኛ ቢወስዱ መልካም ነው የሚሆነው ብዬ ነው መልዕክት የማስተላልፈው እኔ። በደሴ ከተማ የአይነ ስውራን ቅርንጫፍ ማህበር መስራች አባላት የሆኑት ዘካሪያስ መንግስቱ፣ አባይን ሽኬትነትና ይባቢ ይሄ ስነበሩ በዛሬው የወጣቶች አለም አይነ ስውራን ስለሚገጥማቸው ፈተናና በማህበረሰቡ ዘንድ መሻሻል ይገባቸዋል ስለሚሉት ነገሮች ከራሳቸው ተመክሮ ተነስተው ያጫወቱን። ለዝግጅቱ ልደት አበበነኝ። መልካም ሳምንት።